ሰላም፣ እንደምን አምሽታችኋል። ከሳሁን ሰቦቃነኝ የኤስቢኤስ አማርኛ አገልግሎት ግንቦት ስምንት ተጫጭር ዜናዎችን ነውን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጂ ማሲንጋ ለኢትዮጵያ መንግሥት ለኦሮሞ ነጻነት ግንባር ሸኔና የፋኖ ታጣቂዎች የውይይት ጥሪና ማሳሰቢያ አቀረቡ። አምባሳደር ማሲንጋ የጥሪና ማሳሰቢያ መልእክታቸውን ያስተላለፉት ረቡዕ ግንቦት ሰባት በአዲስ አበባ አሜሪካን ግቢ ተገኝተው የፋሺሽ ጣሊያን የካቲት 12 ጭፍጨፋ ሰማዕታትን በመዘከር የሰብአዊ መብቶችና ብሔራዊ ምክክር ፖሊሲን አንስተው ንግግር ባደረጉበት ወቅት ነው። አምባሳደሩ የዩናይትድ ስቴትስን ጨምሮ ዓለም አቀፍ ማህበረሰቡ ሚና ሰብአዊ መብቶችንና ምክክሮችን ማበረታታት እንደሆነ በማመላከት በተለይም ኢትዮጵያ እንደ አፍሪካ ሕብረት ቤትነቷና ላያሌ አፍሪካውያን የኩራት ምልክት መሆኗን በመጥቀስ ድርጊቶቿ ለአህጉሪቱ ፈርቀዳጅ መሆኑን ልብ አሰኝተዋል። አክለውም በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከኢትዮጵያ ሽርካዎቹ ጋር ሆኖ ሰብአዊ መብቶችን ማስተዋወቅ፣ ዲሞክራሲያዊ ተቋማትን ማጠናከርና አካታች ምክክርን ለማጎልበት እንደማያመነታ ገልጠዋል። በማያያዝም በኦሮሚያ ብረት ያነሳው የኦሮሞ ነጻነት ግንባር ሸኔ ዳሬ ሰላም ላይ በጠረጴዛ ዙሪያ ለመደራደር ያደረገውን ጥረት በማንሳት ተስፋ ባለመቁረጥ እንዲቀጥልበት አበረታተዋል። በአማራ ክፍለ ሀገር በትጥቅ ትግል ላይ ላለው ፋኖም ምክክርን አሌ ማለት የሚበጃችሁ አይሆንም ሲሉ አሳስበዋል። በትግራይ ላለው ህወሓት የአገር ውስጥ ተፈናቃዮችን ወደ ቀያቸው መመለስን አካቶ እልባት ላልተበጀላቸው ጉዳዮች ስርዓትን በጠበቀና ክብረ ሀገርን በተላበሰ መልኩ መፍትሄ ከማበጀት ይልቅ በኃይል ግዛቶችን መንጠቅ እንደማይበጅ አሳስበዋል። በብሔራዊ ምክክርና የሽግግር ፍትህ መሳተፍም ለሰላምና መረጋጋት የሚኖረው ሁነኝነት ለክፍለ አገሩ ብቻ ሳይሆን ለመላው ኢትዮጵያም የሚበጅ መሆኑን አመላክተዋል። ለመንግስት ገዢ መደብም ሀገሪቱ ከጦር ሜዳ ይልቅ በሰላማዊ መንገድ ይበልጥኑ ተጠቃሚ እንደምትሆን በማንሳት ጸጥታ ተኮር አቀራረብ ውስብስብ ፖለቲካዊ ጉዳዮችን እንደማይፈታ መንግስት ላይ ትችት የሚሰነዝሩት ላይም

ቁልፍ የፖለቲካ እስረኞችን መልቀቁ ኢትዮጵያውያን ለሚሹት ፖለቲካዊ ምክክር አጋዥ እንደሚሆን አስገንዝበዋል። በስሎቫኪያ ጠቅላይ ሚኒስትር ሮበርት ፋኮ ላይ የተቃጣውን የግድያ ሙከራ ዩናይትድ ስቴትስ አውግዛለች። ጠቅላይ ሚኒስትሩ በአንድ የ71 ዓመት ጸሐፊና የፖለቲካ አንቂ በተተኮሱ አምስት ጥይቶች በብርቱ ቆስለው ሆስፒታል ይገኛሉ። የዋይት ሃውስ ፕሬስ ጸሐፊ ዩናይትድ ስቴትስ በዚህ ጥቃት ከስሎቫኪያ ጋር ትቆማለች ብለዋል። የግድያ ጥቃቱ የፈረንሳዊን ፕሬዚደንት ኢማኑኤል ማክሮንና የሩሲያውን የሩሲያን ፕሬዚደንት ቭላዲሚር ፑቲን ጨምሮ በዓለም መሪዎች አንደበት ተወግዟል። የአውስትሬልያ ስራ አጥነት ቁጥር በወርሃ ማርች ከነበረበት ሦስት ነጥብ ስምንት ፐርሰንት በኤፕሪል አራት ነጥብ አንድ ደርሷል። የሥራ አጥነቱ ቁጥር ከፍ ሊል ይችላል ተብሎ ተገምቶ የነበረው ከሦስት ነጥብ ስምንት ወደ ሦስት ነጥብ ዘጠኝ ነበር። የአውስትሬሊያ ስታቲስቲክስ ቢሮ እንዳመላከተው ባለፉት 30 ቀናት ውስጥ 38 ሺህ የሥራ ዕድሎች ተከፍተዋል። 30 ሺህ ያህል ሰዎች ሥራ ፍለጋ ተሰማርተዋል። ይህም የሥራ ፍለጋ ተሳትፎን ወደ 66.7 በመቶ ከፍ እንዲል አድርጓል። ገዢው የሌበር ፓርቲ የቀነጅቱን የሕግ መወሰኛ ምክር ቤትን ከወንዝ እስከ ባህር ፍልስጤም ነጻ ትሆናለች የሚሊዮን የፍልስጤም ደጋፊዎች አባባል የተቃወመ እርምጃ ደግፎ ይሁንታውን ቸሯል። ለውሳኔው መነሻነት አስባብ የሆኑት የሌበር የሕግ መወሰኛ ምክር ቤት አባሏ ፋጡማ ፔይመን ትናንት ረቡዕ ግንቦት ሰባት አባባሉን በጋዜጣዊ መግለጫቸው ወቅት መጠቀምን እና ጋዛ ውስጥ እየተፈጸመ ያለው የዘር ማጥፋት ፍጅት ነው ማለታቸውን የተከተለ ነው። ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረገጽን ይጎብኙ።